ግንቦት 21 1909 ዓ.ም በዩናይትድ ስቴትስ ምስራቃዊ ግዛት አንድ ጃክ እያሉ የሚጠሩት ኮከብ ተወለደ። በነፍስ ገዳይ ጥይት በ46 ዓመት ዕድሜው እስከ ተቀጨ ድረስም በዚህች ምድር ላይ ኖሮ እነሆ እስከ ዛሬ በዓለሙ ሁሉ እያስተጋባ የሚዘከር የሚነገር ስም ሆነ፣ ጆን ፊትጀራልድ ኬኔዲ። ሰላሳ አምስተኛው የዩናይትድ ስቴትስ ፕሬዚደንት ሊሆን የተወለደው ጆን ኤፍ ኬኔዲ በማሳቹሴትሷ ብሩክሊን ልክ የዛሬ መቶ ዓመት ዛሬ የዚህችን ምድር አየር ለመተንፈስ በእንግድነት የመጣ ጊዜ ሲያልፍ አካሉ የምታርፍባት ቁራሽ ምድር በዓለም ከታወቁ የቱሪስት መስህቦች አንዷ ትሆን ዘንድ የጠረጠረ ማንም አልነበረም። ከዋሽንግተን ዲሲ ወጣ ብሎ አርሊንግተን መካነ እረፍት ይገኛል። በዚያም ጃክ ተኝቷል። እናም ብዙና ብዙ ሰው ላይቀሰቅሰው እምብዛም ሳይጨነቅ ሰላም ሊለው ይተራመሳል። ጆን ኤፍ ኬኔዲ ተመተው የወደቁ ጊዜ ገና ያልተወለዱ አብረዋቸው የነበሩ ወይም ማንነታቸውን በአካል የሚያውቁ ሁሉም ወደ አርሊንግተን በየቀኑ ይጎርፋሉ። ኢ ዋስ ኢን ኮሌጅ ዌን ዳት ሃፕንድ ያ ሁኔታ የተፈጠረ ጊዜ እኔ የኮሌጅ ተማሪ ነበርኩ። የዚያን ጊዜው ትውልድ የሆነ ማንም ሰው በዚያን ዕለት በዚያች ሰዓት የት እንደ ነበረ በትክክል ያስታውሳል። በኋላም የሆነውን ሁሉ አየን፣ ሥርዓተ ሽኝትና ቀብሩን ሁሉ። አሜሪካ ያንን ቆማ አየች፣ ዓለም ሁሉም ቆሞ አየ። በአሜሪካን ዩኒቨርሲቲ የእንደራሴዎች እና ፕሬዝደንቶች ጥናት ማዕከል ባልደረባው ጄምስ ተርበር የሆነውን ሁሉ ቆመው አይተዋልና እነሆ ይነግሩናል። የኬኔዲ ዓመታት እንደ ትንግርት ብልጭ ብለው እንደ ትንግርት አለፉ። ባለቤታቸው ጃክሊን ኬኔዲ ኦናሲስ በአስር የትዳር ዓመቶቻቸው የኬኔዲን ውርስና ቅርስ ያዘለ ተረት ተረት የሚመስል ዓለማቸውን ለማነጽ ስለ ነበራቸው ድርሻ ብዙዎች ይመሰክራሉ። ኬኔዲ ጃክ በአርባ ሦስት ዓመት ዕድሜያቸው በሺ ዘጠኝ መቶ ሐምሳ ሦስት ዓመተ ምሕረት ቃለ መሐላ ፈጽመው ዋይት ሃውስ ገቡ። በዚያች ዕለት ያሰሙት ንግግርና ያስተላለፉት ቁልፍ መልእክት ለጆን ኤፍ ኬኔዲ ሲጠቀሱላቸው ይኖራሉ። እንኪያስ ሀገሬ ምን ታደርግልኛለች አትበሉ፣ ይልቅ እኔ ለሀገሬ ምን ላደርግላት እችላለሁ በሉ እንጂ። የፖለቲካ ፓርቲዎችም ለጋራ ግቦች እንዲሰሩ አዲሱ ፕሬዚደንት ግብዣና ጥሪ አስተላለፉ። ዛሬ የምናከብረው የፓርቲ ድል አይደለም፣ ይልቅ አንድን ፍጻሜ ደግሞም አንድን ጅምር የሚያበስር መታደስን ደግሞም ለውጥን የሚያውጅ የነጻነት ፈንጠዝያ እንጂ። ሶቪየት ኅብረትና ኩባ፣ የቪየትናም ጦርነት፣ የጠፈር ሽቅድምድም የኬኔዲ አስተዳደር የተዋጠባቸውና የታነቀባቸው ዓለም አቀፍ ትርምሶች ነበሩ። ኬኔዲ ፒስ ኮር እየተባለ የሚጠራውን የሰላም ልዑካን ጓድ ምስረታ አወጁና ታላቅ ውርስ ለአሜሪካም ለዓለምም አኖሩ። ከሚቈጠሩ ቅርሶቻቸው አንዱ መሆኑ ነው ኬኔዲ የተከታታይ አሜሪካውያን ፖለቲከኞችን ትውልዶች አነቃቅተዋል፣ ፋና ሆነዋል፣ አርአያ ሰጥተዋል። አርባ አራተኛው የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አንዱ ናቸው። ፕሬዚደንት ኬነዲ የመሩት በጽኑ ክንድ ነበር። የኪውባን የሚሳይል ቀውስ ጨምሮ የቀዝቃዛውን ጦርነት እጅግ የከበዱ ፈተናዎች አንዲት ጥይት ሳይተኩሱ ተወጥተዋል። ወጣት ወንድና ሴት ጥቁሮች በመረጡት ዩኒቨርስቲ ገብተው መማር እንዲችሉ የሚደነግግ ሕግ አውጥተዋል። በዓለማችን ማዕዘናት ሁሉ የሰላም አምባሳደሮች የሚሆኑ ወጣቶችን አሰማርተዋል። የአሜሪካ ቀልብ ጨረቃ ላይ እንዲያነጣጥር አድርገዋል። በነገራችን ላይ ኬኔዲ ሰላሳ አምስተኛው ፕሬዚደንት ሆነው በተመረጡበት ዓመት የተወለዱት ባራክ ኦባማ ሰሞኑን የጆን ኤፍ ኬኔዲ የጽናት የድፍረት የብርታት ሽልማት አሸናፊነትን ተቀዳጅተዋል። ይህ ሽልማት ኬኔዲ በዘመናቸው ደጋግመው ይናገሩለት ስለ ነበሩት የፖለቲካ ደፋርነትና ጽናት ዕውቅና የሚሰጥ ሽልማት ነው።